የደቡብ ሱዳን ተፋላሚ ወገኖች የግንባር ለግንባር ንግግር ዛሬ ጀምረዋል። እንዲህ አይነቱ ጥረት ሲደረግ በያዝነው የአውሮፓውያን ዓመት ሶስተኛው መሆኑ ነው። የአሁኑ የግንባር ንግግር መጀመር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አዲስ አበባ ላይ ከአካባቢው ሀገሮች መሪዎች ጋር ተገናኝተው ከመከሩበት ስብሰባ ጋር ገጥመዋል። መሪዎቹና ኬሪ ደቡብ ሱዳንን ለማረጋጋት ይረዳል ባሉት ሕጋዊነት ያለው ኃይል አስፈላጊነት ላይ ተስማምተዋል። ከአዲስ አበባ ማርታ ፋንደርቮልፍ የላከችው ዘገባ አለ። ሰሎሞን አባተ ያቀርበዋል። በደቡብ ሱዳን መንግሥትና በተቃዋሚዎቹ መካከል አዲስ አበባ ላይ በተጀመረው በዚህ ዙር ድርድር ወገኖቹ አንዳች የተጨበጠ ስምምነት ላይ እንዲደርሱ ግፊቱና ጫናው እየበረታባቸው ነው። ባለፈው ታኅሣሥ አጋማሽ አካባቢ ጸቡ ከተጫረበት ጊዜ አንስቶ እስካሁን ባለፉት ከአራት ወራት የዘለቀ ጊዜ ጥለኞቹ የፈረሙት አንድ ተኩስ የማቆም ስምምነት ብቻ ቢሆንም እርሱም ቢሆን እስካሁን በሁለቱም እንደተረገጠ ነው። የፖለቲካ ሽግግር ሁኔታ መፍጠር ለአዲስ አበባው ስብሰባ ከተያዙት አጀንዳ ነጥቦች አንዱ መሆኑን የምሥራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣኑ ኢጋድ ሽምግልና ቡድን ሊቀመንበር ስዩም መስፍን ተናግረዋል። ወገኖቹ በሽግግሩ ጊዜ ወደ ብሔራዊ አንድነት መንግስት ምስረታ ሊወስዳቸው በሚችል ጊዜያዊ ወይም የሽግግር ወቅት ላይ እንዲወያዩ የማድረግ ሐሳብ ያለው ነው። ጊዜያዊው ወይም የሽግግሩ ወቅት ዕድሜ፣ የብሔራዊ አንድነት መንግስቱ ተፈጥሮ፣ ስፋቱና ኃላፊነቶቹ፣ የሽግግሩ ወቅት ሁኔታ እንዲሁም ወገኖቹ ሊወያዩባቸው የሚገባ ጉዳይ ነው። ኢጋድ እነዚህን ሐሳቦች የመጫን ሐሳብ ወይም ፍላጎት እንደሌለው አስታውቋል። ይሁን እንጂ ሁለቱም ወገኖች በተቀመጡት ጉዳዮች ላይ የመወያየት ሐሳብን መቀበላቸውን ገልጿል። ጠረጴዛ ላይ ያሉ ወይም እየታዩ ናቸው የሚባሉ ጉዳዮች ሁሉ እንደሚወያዩባቸው የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዬይ ገልጸዋል። የአጀንዳው የመጀመሪያው ነጥብ በጸብ ያለመፈላለግን ሁኔታ እንዲሁም ተግባራዊነቱንና ተፈጻሚነቱን ለማረጋገጥ ያለውን ቁርጠኝነት ማረጋገጥ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወገኖቹ ስምምነት ላይ የሚደርሱበትን ሁኔታ ለማመቻቸት በሚያግዙ ጉዳዮች ላይ ከኢትዮጵያ ከኬንያና ከዩጋንዳ አቻዎቻቸው ጋር አዲስ አበባ ላይ መክረዋል። ሕጋዊነት ያለው ኃይል ወደ ደቡብ ሱዳን ሊላክ እንደሚገባ ተስማምተዋል። ዩናይትድ ስቴትስም ሀገሪቱ ውስጥ ሁከትን ለመጠንሰስና ለማራገብ በሚሰሩ ወገኖች ላይ የጉዞ ማዕቀብ ለመጣል ወይም ንብረቶቻቸውን ለመያዝ የሚያስችል አሰራሮች ማውጣቷ ተገልጿል። ኢጋድ ሰሞኑን ቦር፣ ማካላልና ቤንቲ ውስጥ ያለውን ሁኔታ የሚከታተልና የሚታዘብ ቡድን ፈጥሯል። ያለፈው ዙር ድርድር ከተካሄደ ሦስት ሳምንታት አልፈዋል። ሁለቱም ወገኖች የተጨበጡ ውጤቶች ላይ ደርሰው ማየት እንደሚፈልጉ አደራዳሪው ስዩም መስፍን ገልጸዋል። ሞር ኪሊንግስ ሃቭ ቴክን ፕሌስ ኢን ዘ ካንትሪ አፍተር ዘ ሳይኒንግ ኦፍ ሴሴሽን ኦፍ ሆስቲሊቲ ን ቢፎር በጸብ ያለመፈላለግ ስምምነቱ ከተፈረመ ወዲህ የተገደለው ሰው ቁጥር ከዚያ በፊት ከነበረው ይበልጣል። ይህ የሚያሳየው በሁለቱም በኩል ቁርጠኝነት አለመኖርን ነው። እንዲህ ዐይነቱን ስምምነት የመጣስ አካሄድ የአካባቢው ሀገሮችም ዓለም አቀፉ ማኅበረሰብም ይበቃል ይበቃል እያሉ ነው። በሌላ በኩል ደግሞ ደቡብ ሱዳን ውስጥ እየተካሄደ ያለውን የደም መፋሰስ ለማስቆም ፕሬዚደንት ባራክ ኦባማ ማድረግ የሚገባቸውን ሁሉ እያደረጉ አይደለም ሲሉ የአሜሪካ የተወካዮች ምክር ቤቱ ሪፐብሊካን እንደራሴዎች እየከሰሱ ነው። የዛሬ 20 ዓመት ሩዋንዳ ላይ የተፈጠረውን ሁኔታ እንደ ዛሬ ያስታውሰናል ያሉት የቨርጂኒያው እንደራሴና የተወካዮች ምክር ቤቱ የዓለም አቀፍ ግንኙነቶች ኮሚቴ ሰብሳቢ ፍራንክ ዎልፍ ኦባማ ከእርሳቸው የቀደሙትን ፕሬዚደንቶች ጆርጅ ቡሽንና ቢል ክሊንተንን ወደ ጁባ እንዲልኩ ጠይቀዋል። ፕሬዝደንት ኦባማ ይህ ሁኔታ እንዲቀጥል ሊፈቅዱ አይገባም። በምንም ጥፋተኛ ያልሆኑ ሌሎች ሰዎች ንጹሕ ደም ይበልጥ ከመፍሰሱ በፊት የቀድሞቹ ፕሬዝደንቶችን ፈጥነው በቀውሱ መፍትሄ ውስጥ እንዲገቡ ይጠይቋቸው። ፕሬዝደንት ኦባማ እርምጃ ሳይወስዱ ቢቀሩ በአስተዳደሮ ላይ እድፍ በህሊናው ላይ ደግሞ ጠባሳ እንደሆነ ይኖራል። የኮንግረሱ የሰብአዊ መብቶች ዓለም አቀፍ ቅኝት ኮሚቴ ሊቀመንበር የኒው ጀርሲ ሪፐብሊካን እንደራሴ ክሪስ ስሚትም ወደ መድረኩ ቀርበው ይህንኑ ጥያቄ ለዋይት ሐውስ ማቅረባቸውን ተናግረዋል። ሳልቫኪር የሚያደርጉትን የካውቦይ ባርኔጣ የሰጧቸው ፕሬዚደንት ቡሽ ናቸው። እነርሱ አንዳች መተሳሰር አላቸው። ይላኳቸው ይሄዳሉ። በእርግጥ የሁለቱ ቀደምት ፕሬዚደንቶች መላክ ለብጥብጥና ለውከቱ ዛሬውኑ መፍትሔ ያስገኛል የሚል እምነት የሌላቸውም አሉ። ለማንኛውም እንደራሴዎቹ ብርቱ ማሳሰቢያ ያላቸው ከፖለቲካ መፍትሔ አምልጠውና ሀገራቸውን ወደ ጦርነት ከተው ማንኛቸውም በአሸናፊነት መውጣት እንደማይችሉ ሊገነዘቡት ይገባል የሚል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሰሞኑን ከአዲስ አበባ ጁባ እንደሚገቡ ታውቋል። የውጭ ጉዳይ መስሪያ ቤቱ ቀኑ መቼ እንደሆነ ግን በግልጽ አልተናገርም።